the voice of America. ጠቅላይ ሚኒስትር አብይ አህመድ እየወሰዷቸው ባሉ አዎንታዊ እርምጃዎች በእጅጉ ተበረታተናል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ክሬነር አስታወቁ። አሳሳቢ ለሆኑ ጉዳዮች ምላሽ ለመስጠት ኢትዮጵያ እያደረገች ያለችውን ጥረት ለመደገፍ ሀገራቸው የምትችለውን ሁሉ እንደምታደርግም አምባሳደሩ አረጋግጠዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሜ ደግሞ ጠቅላይ ሚኒስትሩ ለኤርትራ ያቀረቡት የሰላም ጥሪ ስደተኞችን ተጠቃሚ እንደሚያደርግ ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል። ዩናይትድ ስቴትስ በኢትዮጵያ በነበሩ ፖለቲካዊ ሁኔታዎች ላይ የነበራት አቋም በግልጽ ሲገለጽ ቆይቷል። አንዳንድ የመንግስት እርምጃዎችን በግልጽ የተችው የፖለቲካ ምህዳሩም እንዲሰፋ የጠየቁ መግለጫዎችም አዲስ አበባ በሚገኘው ኤምባሲ በኩል ሲወጡ መቆየታቸው የአደባባይ ሚስጥር ነው። ለሁለተኛ ጊዜ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ለምሳሌ በግልጽ ትችት የቀረበበት ነበር። ዩናይትድ ስቴትስ ይህንን አዋጅ በብርቱ የተቃወመችው እንዲነሳም የጠየቀችው ወዲያውኑ ነበር። አሁን አዋጁ ተነስቷል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም አዎንታዊ የለውጥ እርምጃዎችን እየወሰዱ ይገኛሉ። አገራቸው ስታቀርብ ከቆየችው ጥሪ አንጻር እነዚህን የጠቅላይ ሚኒስትር ዶክተር አብይ አህመድ እርምጃዎች እንዴት እንደሚመለከቷቸው የጠየኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ተከታዩን የመለሱት፣ ሁልጊዜም የዩናይትድ ስቴትስ መንግስት አቋም የነበረውና አሁንም የቀጠለው ለአጋርነታችን ይበልጡንም ደግሞ ለሕዝቧ ጥቅም ሲባል ኢትዮጵያ ጠንካራ የተረጋጋች የበለጸገችና ስኬታማ አጋራችን እንድትሆን ፍላጎታችን መሆኑ ነው። ኢትዮጵያውያን ራሳቸው የፖለቲካ መብቶቻቸውን ከመጠቀም መጪውን ጊዜም የበለጸገና የተሳካ ለማድረግ ከመቻል አኳያ ራሳቸው ላነሷቸው አንዳንድ አሳሳቢ ጉዳዮች ጠቅላይ ሚኒስትር አብይ አህመድ ምላሽ በመስጠታቸው በእጅጉ ተበረታተናል። ዩናይትድ ስቴትስ መንግስት የሚያካሂዳቸውን የለውጥ እንቅስቃሴዎችና የሚወስዳቸውን እርምጃዎች በተቻላት ሁሉ እንደምትደግፍ አዲሱ ጠቅላይ ሚኒስትር ቃለ መሐላ በፈጸሙበት እለትን በድጋሚ አረጋግጣለች። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 ቀን 2010 በፓርላማ ቃለ መሐላ ከፈጸሙ በኋላ አዲስ አበባ የሚገኘው ኤምባሲ ባወጣው መግለጫ የመንግስትን ፈጣን ዲሞክራሲያዊና ኢኮኖሚያዊ ማሻሻያዎች ለመደገፍ ዝግጁ ነን ብሎ ነበር። ከዚህ አንጻር እስካሁን በተሰራው ስራ በእጅጉ መበረታታታቸውን የገለጹት አምባሳደር ሬነር ሀገራቸውም ጥረቱ መደገፍ ዝግጁ መሆኗን የተናገሩት። በጣም ተስፋ እያደረግን ነው። በጣም ተበረታተናል። ኢትዮጵያ እያካሄደች ያለችውን ብርቱ ጥረት ለመደገፍ የምንችለውን ሁሉ ለማድረግም ቁርጠኛ ነን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነርን ያነጋገርኳቸው ትናንት የዓለም የስደተኞች ቀን ከተከበረበት ስነ ስርዓት ጎን ለጎን ነው። ይህ የስደተኞች ቀን እየተከበረ ያለው ደግሞ በአገር ውስጥ ከቀያቸው የተፈናቀሉ ኢትዮጵያውያን ቁጥር ባሻቀበበት ሰዓት ነው። አንድ ሚሊዮን በላይ ኢትዮጵያውያን በተለያዩ ምክንያቶች በአገራቸው ውስጥ ተፈናቅለዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በጌዶና በጉጂ በቅርቡም በሐዋሳና በሌሎችም አካባቢዎች በርካቶች ተፈናቅለዋል። አገራቸው ለእነዚህ ኢትዮጵያውያን ተፈናቃዮችም ድጋፍ እያደረገች መሆኑን አምባሳደሩ ገልጸዋል። የዩናይትድ ስቴትስ መንግስት በሀገር ውስጥ ከመኖሪያቸው የተፈናቀሉ ሰዎችን በበርካታ ዘርፎች በንቃት እየደገፈ ነው ነው። በጤና፣ በትምህርት፣ በምግብ ዋስትና እንዲሁም በንጽሕናና ጽዳት ጥበቃ። በሀገር ውስጥ የተፈናቀሉ ሰዎች ጉዳይ ትልቅ ፈተና ነው። ያ ቁጥር አሁን ወደ ሁለት ሚሊዮን ተጠግቷል። ኢትዮጵያ ከጎረቤት ሀገሮች ለሚገቡ ስደተኞች ያላትን ልግስና አስደናቂ ከሚያደርጉት አንዱም ይኸው ነው። በራሱም ግን ትልቅ ፈተና ነው። እየተነጋገርን ያለነው ስለ ሰዎች ነው። በግጭትም ይሁን በተለያዩ ምክንያቶች ቤት ንብረቶቻቸውን ለቀው ለመሸሽ ስለተገደዱ ቤተሰቦች። እነዚህ የኢትዮጵያ መንግሥትም ሆነ የዓለም አቀፉ ማኅበረሰብ ድጋፍ የሚገባቸው ናቸው። ይህን ድጋፍ ለማቅረብ ኢትዮጵያ መንግሥት ጋር በአጋርነት በመሥራታችን ክብር ይሰማናል። በአገር ውስጥ ለተፈናቀሉ ሰዎች የሚደረገው ድጋፍ ዩናይትድ ስቴትስ ለኢትዮጵያ በምታደርገው አጠቃላይ ድጋፍ ውስጥ የተካተተ መሆኑንም አምባሳደሩ አብራርተዋል። በሀገር ውስጥ ለተፈናቀሉ ሰዎች የምናደርገው ድጋፍ መጠን ለኢትዮጵያ በየዓመቱ የምንሰጠው አጠቃላይ እርዳታ ማለትም አንድ ቢሊዮን ዶላር አካል ነው። በየዓመቱ የምናደርገው የልማትና የሰብአዊ ድጋፍ ድምር ወደ ኢትዮጵያ የሚገቡ የጎረቤት ሀገሮች ስደተኞችን በተመለከተ ያለ ግን ራሱን የቻለ በጀትና ፕሮግራም ነው። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሚ እንዳሉት ዓለም አቀፉ ተቋምም ለእነዚህ ኢትዮጵያውያን ተፈናቃዮች ድጋፍ እያደረገ ነው። የተወሰኑ የእርዳታ ግብአቶችን አቅርበናል። ፍላጎቱ ግን ከፍተኛ መሆኑን እንረዳለን። አንዳንድ ምግብ ነክ ያልሆኑ ቁሳቁስ አቅርበናል። በአገር ውስጥ ከቀያቸው ከተፈናቀሉ ኢትዮጵያውያን የተወሰኑት ከስደተኞች ካምፖች በቅርበት የሚገኙ በመሆናቸው እርዳታ ለማግኘት ችለዋል። ትናንት በአዲስ አበባ የአሜሪካ ማዕከል በተለያዩ ሥነ ሥርዓቶች የተከበረው የዓለም የስደተኞች ቀን ከጎረቤት ሀገራት ተሰደው በኢትዮጵያ በሚገኙ የጎረቤት ሀገራት ዜጎች ላይ አተኩሯል። ከ ዘጠኝ መቶ ሀያ ሺ በላይ ከሆኑት ከእነዚህ የጎረቤት ሀገራት ስደተኞች አብዛኛዎቹ ደግሞ ከኤርትራና ደቡብ ሱዳን የመጡ ናቸው። ሰላም ለማምጣት በአገራቱ የሚካሄዱ ጥረቶች ከእነዚህ ስደተኞች የጣፋንታ ጋር ጭምር የተያያዙ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ ያቀረቡት የሰላም ጥሪ የኤርትራውያን ስደተኞችን ችግር ከመቅረፍ አንጻር እንዴት እንደሚታይ የጠየኳቸው የዩኤንኤችሲአር ተወካይ ክለመንቲን ሳላሚ በአዎንታዊ መልኩ እንደሚረዱት ነው የገለጹት። ተፈናቅለው የነበሩ ሰዎችን ወደ ቀያቸው የሚመልስ በሌላ አገር በስደት በጥገኝነት የሚኖሩ ሰዎችን ወደ ሀገራቸው መመለስ የሚችል ማንኛውም ሐሳብ አወንታዊ ነው። እናም ስደተኞች ወደ አገራቸው እንዲመለሱ ተጨማሪም እንዳይሰደዱ የሚያደርግ ማንኛውም ግጭትን በሰላም የመፍታት ሐሳብ እንቀበላለን። ትናንት በአዲስ አበባ የተከበረው የዓለም የስደተኞች ቀን ስደተኛ ታዳጊዎች ያቀረቡትን ጨምሮ በልዩ ልዩ ዝግጅቶች የታጀበ ነበር። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ